የስድስት ሀገራት መሪዎች እንዲሁም የመሪዎች ወኪሎች የተሳተፉበት 19ኛው መደበኛ የምስራቅ አፍሪካ ማኅበረሰብ ጉባኤ በዩጋንዳ ካምፓላ ተካሂደዋል። የዩጋንዳ ኬንያ፣ ታንዛኒያ፣ ብሩንዲ፣ ርዋንዳና ደቡብ ሱዳን ርዕሰ መንግስታትና ወኪሎቻቸው በቀጠናው ምጣኔ ሀብታዊና ፖለቲካዊ ሁኔታ ላይ የመከሩበትን ጉባኤ በንግግር የከፈቱት የዩጋንዳው ዮዌሪ ሙሴቬኒ ናቸው። ሙሴቬኒ በሀገራቱ መካከል ምጣኔ ሀብታዊ ብቻ ሳይሆን ፖለቲካዊ የወል ትስስር እየተፈጠረ እንደሆነ ተናግረዋል። ኢስት አፍሪካ ከብዙ የዓለም ቀጠናዎች በተለየ መልኩ የምስራቅ አፍሪካ ቀጠና በምስራቅ አፍሪካ ፖለቲካዊ ፌዴሬሽን ቅርጽ ፖለቲካዊ አንድነትን ግብ ለማድረግ የሚያስችል በቂ ተመሳሳይነትና ተገጣጣሚነት አለው። ተደራዳሪዎቻችን በኮንፌዴሬሽኑ በቅድመ እርምጃና በኮንፌዴሬሽኑ የህገ መንግስት ረቂቅ ማዕቀፍ ላይ ተስማምተዋል። የጉባኤው ተሳታፊዎች በምጣኔ ሀብትና ንግድ ጉዳይ የተለያዩ ርዕሶችን አንስተው የተወያዩ ሲሆን ከእነዚህ መካከል የፖለቲካና ምጣኔ ሀብት ማህበረሰቡ ከአውሮፓ ኅብረት ጋር ሊኖረው ስለሚገባው የንግድ ስምምነት የመከረበት አፍታ ይጠቀሳል። ተሳታፊ ሀገራት ከቀረጥና ከስፍር ነፃ የሆነ የንግድ መሰረት ላይ በተለያዩ ጊዜያት ልዩነት ስላሳዩ አንድ ወጥ ስምምነት ሊገኝ አልቻለም። አሁን ለጊዜው መግባባት የተደረሰበት ሐሳብ ሀገራቱ ከአውሮፓ ኅብረት ጋር የሚኖራቸውን የንግድ ግንኙነት በተናጠል እንዲወስኑበት ነው። ኬንያና ሩዋንዳ የአውሮፓ ኅብረት ጋር በሚኖረው የንግድ ልውውጥ ዙሪያ ቀደም ብለው የተስማሙ ቢሆንም ታንዛኒያ ግን እንዲህ ያለው የንግድ ብሂል የሀገሬን አምራቾች ይጎዳል በሚል እስካሁን ድረስ አልተስማማችም። በጉባኤው ላይ ከተነሱ ፖለቲካዊ ጉዳዮች አንዱ የደቡብ ሱዳን ጉዳይ ነው። ፕሬዚዳንት ሳልቫኪር በቅርቡ ካለ ውጤት የተበተነው የሰላም ምክክር ላለመሳካቱ አሜሪካንን ወቅሰዋል። የምስራቅ አፍሪቃ ማህበረሰብን ድጋፍና ቁርጠኝነትም ጠይቀዋል። ከምስራቅ አፍሪቃ ማህበረሰብ አባላት የምጠይቀው እንዲሁ እንደተቀመጣችሁበት ሁኔታ በጥምረት እንድትቆዩ አባል ሀገራት በማንኮታኮት የፈለጉትን ሀብት ለመውሰድ በሚፈልጉ ሀገራት ዛቻ እንዳይደርስባቸው እንድታደርጉ ነው። ሌላውና ትልቅ ትኩረት ያገኘው የጉባኤው ክፍል አምስት ሀገራትን ተጠቃሚ ያደርጋል የተባለለት ግዙፍ የመሠረተ ልማት እቅድ ነው። እውን እንዲሆን 78 ቢሊዮን የአሜሪካን ዶላር የሚያሻው እቅድ ድንበር ተሻጋሪ የባቡር ሀዲድ ግንባታ፣ የኤሌክትሪክ ማመንጫ ግንባታ የነዳጅና ጋዝ ማውጣት ሥራዎችን በአስር ዓመታት ውስጥ ለመከወን የወጠን ነው። ሆኖም የገንዘቡ መጠንና የሀገራቱ የአሁን አቅም አለመመጣጠን ያሰጋቸው ድምፃቸውን አሰምተዋል። የኬንያው ፕሬዚዳንት ኡሁሩ ኬንያታ ስለ 78 ቢሊዮን የአሜሪካን ዶላር ነው እየተነጋገርን ያለ ነው። ግልጽና ታማኝ መሆን አለብን። ይሄ ገንዘብ በአሁኑ ጊዜ ካለው የመንግስታት የማስተባበር አቅም በላይ ነው። እዚያውም ደግሞ የደህንነት የትምህርት የጤናና ሌሎች አገልግሎቶችን እየሰጠን ባለንበት ሁኔታ ስለሆነም ካለጥርጥር በተራቀቀ ሁኔታ መሠረተ ልማቶቻችንን በገንዘብ ለመደገፍ የሚያበቁ ሌሎች መንገዶችን መመልከት መጀመር አለብን። ቶ ፋይናንስ ኦር ኢንፍራስትራክቸር ለዶይቼ ቬለ ለተጠናቀረው ዘገባ ሀብታሙ ስዩም